የዓለም ዜናውን አደመጥን። የቅዳሜ ምሽት ፕሮግራማችን ይቀጥላል። አሁን ለጥያቄው መልስ። በኢትዮጵያ ከየቦታው ሕዝብ የሚፈናቀልባቸው ምክንያቶችና ሕጋዊ መፍትሄዎቻቸው በዚህ ርዕስ ዙሪያ ለተነሱ በርካታ የአድማጭ ጥያቄዎች መልስ የሰጡን ዶክተር ያዕቆብ ኃይለማርያም ናቸው። ዶክተር ያዕቆብ የሕዝብ እርስ በርስ መናቆር ለሚያመጣው መዘዝ እንግዳ አይደሉም። እንደ አውሮፓውያን አቆጣጠር በ1990 ዎቹ የሩዋንዳን የዘር ጅምላ ፍጅት ለመዳኘት በተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቢ ህግ ነበሩ። በኋላም ወደ ኢትዮጵያ ተመልሰው በ2005 እንደ አውሮፓውያን አቆጣጠር ወይም በኢትዮጵያ በ1997ቱ ጠቅላላ ምርጫ የቅንጅት ለአንድነትና ዲሞክራሲ ፓርቲ ተወዳዳሪ እንደነበሩ ይታወሳል። ምርጫውን ተከትሎ በተነሳ ውዝግብ ለእስር ከተዳረጉ አባላት አንዱ ነበሩ። ባለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል መሰረት ፕሪዝነር ኦፍ ኮንሽንስ የህሊና እስረኛ ነበሩ። ለዶክተር ያዕቆብ የአድማጮቻችንን ጥያቄ የምታቀርብላቸው የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። በጣም ነው የማመሰግነው ዶክተር ያዕቆብ ኃይለማርያም ዛሬ እንግዲህ በአጋጣሚ አይደለም እርስዎን ለዚህ ጉዳይ የምንጋብዞት። ዶክተር ያዕቆብ ሩዋንዳ ውስጥ ከማገልገል ልምዶ እንደሚረዱት የህዝብ እርስ በርስ ጥላቻና ግጭት ማፈናቀል መዘዙ ብዙ ነው። ኢትዮጵያ ውስጥ እንግዲህ መፈናቀል በርክቷል። አሁን ኢትዮጵያ ተረጋግታለች፣ ባለፉት አንድ አራት ወራት ውስጥ በቋፍ የነበረች አገር ነበረች። እንደው በመፈረካከስ የሕዝብ ግጭትም እስከ ዛሬ ተሰምቶ በማይታወቅ ሁኔታ ከፍ ብሎ የሕዝብ ግጭት ይሰማ ነበር። ያን ተከትሎ እንግዲህ በርካታ መፈናቀል አለ። በዚህ ላይ ነው እንግዲህ ዛሬ የአድማጮችን ጥያቄ የሚመልሱልን። የመጣልን ጥያቄ እንደው ጠቅለል ያለ ነው። ስለ ሀገሪቱ አንድነትና ሕዝቡ እስከ ዛሬ ድረስ ነጻነቱን ተከላክሎ አብሮ ስለመኖሩና ስለ ቀጣይ ሁኔታ የሚጠይቅ ነው። እና አድማጩ ሀሳባቸውን ነው የላኩልን፣ መንደርደሪያ እንዲሆነን እሱን ላሰማሁት። ይኸው እባላለሁ፣ አሪዞና ችሳን ነው የምደውልላችሁ። ለጥያቄው መልስ ፕሮግራም አዘጋጆች፣ በመጀመሪያ ሰላምታ አቀርባለሁኝ። የእኔ ጥያቄ ምንድን ነው? እንደምታውቁት እዚህ ሀገር ስንኖር ምንም መስዋዕትነት ባልከፈልንበት ሀገር መተን ተምረን ስራ ይዘን ንብረት አፍርተን ከጫፍ ጫፍ እየተዘዋወር እንፈለግንበት ቦታ እየኖር ራሳችንን ሰብአዊ መብትችን ተከብሮ የምንኖር መሆናችንን ሁላችንም የምናውቀው ነው። የኢትዮጵያ ሕዝብ ደግሞ ጠላት በተለያየ አቅጣጫ በመጣባት ጊዜ ጉራጌ ሳይባል አማራ ሳይባል ኦሮሞ ሳይባል ማንኛውም ብሔረሰብ በጋራ እየወጣ በምስራቅም፣ በሰሜንም፣ በደቡብም በሁሉም አቅጣጫ ደሙን እያፈሰሰ አጥንቱን እየከሰከሰ ያቆያት ሀገር መሆኗን የዘነጋን ይመስለኛል። እኔ እንደማየው ዛሬ አባራሪ ተባራሪ ተፈናቃይ አፈናቃይ አገሬ ወይም አገሬ የሌለው አገር አልባ እየተባለ ሰዎች እየተባረሩ በውጠ በእውነቱ በሚያሳፍር ሁኔታ ላይ እንገኛለን። በጣም የሚያሳፍር ሁኔታ ላይ ያለ ነው። ጠያቂው በእውነት የኢትዮጵያ ህዝብ ግንኙነት በሚገባ አስረድተዋል፣ ገልጸውታል። አንድ ተስፋ የማያስቆርጥ ነገር አለ። ከየቦታው የተፈናቀሉ በተለይም አማራው ብሔረሰብ ጨቋኝ ተብሎ ከየቦታው ያፈናቀለው ህዝቡ አብሮት የሚኖር ህዝብ አይደለም። የፖለቲካ ካድሬዎች የፖለቲካ መሪዎች ናቸው እንጂ ህዝቡ የትም ቢሆን ከየትም አካባቢ አማራው ህዝብ አማራ በመሆኑ ከዚህ ይውጣል ከዚህ ይወገድልን ያለበት ጊዜ የለም እና በህዝቡ በኩል በእውነት ይህን አህል የሚያስጨንቅ ነገር አይደለም። እንዲያውም ይሄ መፈናቀል ከተጀመረ ሀያ ስምንት ዓመት መሆን ነው። በተለይም ደግሞ ያተኮረው በአማራ ህዝብ ላይ ነው። ይሄ ደግሞ በእውነት በዓለም አቀፍ ደረጃ ከባድ ወንጀል ነው። ግን በህዝቡ በኩል ምንም ጊዜ ቢሆን ተጣልቶ ተጋጭቶ የሚያውቅበት ሁኔታ የለም። ለምሳሌ ጉራ ፈርዳን መጥቀስ ይቻላል። የጉራ ፈርዳ ነዋሪዎች መጀመሪያ ከምዕራብ ጎጃም ተለምነው ጉራ ፈርዳ አንድ ወረዳ ስለማይሆን ተለምነው ነው የመጡት። ከዚያ እዚያ ከሰነበቱ በኋላ በካድሬዎች ምክንያት በፖለቲከኞች ምክንያት ከዛ እንዲወጡ ተገደዱ። በሚወጡበት ጊዜ ህዝቡ እያለቀሰ ስንቅ እየሰነቀ ነው የሸኛቸው። ስለዚህ በህዝባችን በኩል በእውነት ምንም የሚያሰጋ የሚያሳስብ ነገር የለም። ህዝቡ አሁንም ተፋቅሮ ተዋዶ ነው የሚኖረው። ምንም ጊዜ ቢሆን በመሀሉ ግጭት ፈጥሮ ጠላትነት መስርቶ አቅም መስተካከል ያለበት እንግዲህ የፖለቲካ ሁኔታ ነው ማለት ነው። እሺ ዶክተር ያዕቆብ ወንጀል መሆኑን ገልጸዋል፣ መስተካከል እንዳለበትም ገልጸውልናል። በምን ሁኔታ እንደሚስተካከል እርስዎ ምሁራዊ አስተያየቶን ይሰጡናል። እርስዎም ደግሞ በመልሶ ጠቆም አድርገዋል፣ ካድሬዎች ናቸው ብለዋል። ጥርጣሬ አለ ለምሳሌ አሁን በቅርቡ ከወለጋ የተፈናቀሉና ራያ ውስጥ ያሉ አማሮች አሉ። ከደንቢዶሎ አካባቢ በተለያየ ሁኔታ ነው የሚገልጹት። ገሚሱ ፈርተን ነው የወጣ ነው ይላል። ገሚሱ ደግሞ ማስፈራሪያ ደርሶብናል ይላል። ሌላው ደግሞ የለም የአገሬው ሕዝብ ወጥቶ አትሄዱ ለምንድን ነው የምትሄዱት ብሎ ጠይቆናል፣ ይላሉ። የወረዳውንም አስተዳዳሪ አነጋግረን ነበር። የወረዳው አስተዳዳሪ በተደራጀ መልኩ መጥቶ የሰፈሩትን አማሮች ለሰላሳ አመታት ነው እዛ አካባቢ የኖሩት ውጡ ያለ የለም የሚል መልስ ሰጥተውናል። በፕሮግራማችን ነገር ግን ቀደም ብሎ እርሶም እንደጠቀሱት ካድሬዎች ያፈናቅላሉ የሚል ጥርጣሬ አለ እና እስቲ አንድ ሌላ ጥያቄ ላሰማዎት በድምፅ የመጣልን እንዲሁም በኢሜይል የመጣለ እሱንም አነብሎታለሁ። አመሰግናለሁ። አማራው በየቦታው በየሀገሩ የሚፈናቀለው የአገሩ ሰው የተጠጋበት ሰው ሳይሆን ሌሎቹ በመንግስት አካላት እንትን እያሉ የሕዝብ እንትን ወታደር እያስተባበሩ ውጡ የሚሉ የመንግስት አካል እንጂ ሕዝቡ አይደለም እያለ እየጮኸ ነው። አሁንም በየአገሩ የሚፈናቀለው ነው ከገዛ አገሩ ላይ በመንግስት በህዋት እንጂ ለማንም ሰው የሀገር ሰው በሰባ ሰባት የሄዱ ሰዎች ሰዎች ዛሬ ወልዶ ድረው ልጆቻቸው የልጆች ባዩበት ሰዓት አሁን እንደገና ወጦ የሚሏቸው አማራውን እየነጠሩ ለምን እንደሆነ እኔ አይገባኝም። ባለስልጣኖች ከአማራው ላይ አልወረዱም። እነሱ ናቸው የሚያፈናቅሏቸው። ምንም ጥርጣሬ የለውም። አመሰግናለሁ። እሺ ዶክተር ያዕቆብ፣ በዚሁ በፌስቡክ የመጣልን ዛኪር ኢባን ሞሐመድ የተባሉ የመንግስት ካድሬዎች ይህንን እንደሚያደርጉ አቶ አለማየሁ ጤናው የተባሉም በዚሁ ላይ ብሔር ተኮር መፈናቀል መቼ ጀመረ? ጥቂት የቆየ ነው ወይስ ቅርብ ጊዜ የመጣ ነው? አፈናቃዩ ማን ነው? የመንግስት ካድሬዎች ናቸው ወይ፣ በአካባቢው የበለጠ ባለቤትነት የሚሰማቸው ብሔረሰቦች፣ ወይስ ሌላ የሚል ጥያቄ አቅርበዋል። ግን ለምን ለምን ይሄ ይሆናል? አንደኛ ይሄ የህዝቡ አመለካከትስ ፍትሀዊ ነው ወይ መረጃ አለው ወይ ህዝቡ በምን የተነሳ ነው? ካድሬዎች ወይንም በመንግስት የሚከፈሉ ሰዎች ህዝብን እያጣሉ ያፈናቅላሉ የሚለው ከየት ነው የመጣው? ካድሬዎች ሲባል የመንግስት ባለስልጣን ማለት ነው። በመንግስት በኩል በአካባቢውን እንዲያስተዳድሩ የተሾሙ ሰዎች ማለት ነው። መፈናቀል ብዙ ቦታ ብዙ ሰው ተፈናቅሏል። ከዚህ በፊት ኦሮሞችም ተፈናቅለዋል። ከቤኒሻንጉል ጉራጌዎችም ከአምቦጋ አካባቢ ተፈናቅለዋል። ብዙ ሰው ተፈናቅለዋል። ሆኖም ግን ከሁሉም የከፋው በአማራው ላይ ነው። ሀያ ስምንት አመት፣ አንድም ጊዜ አንዳች ፋታ፣ በየጊዜው አማራ በመሆናቸው ብቻ ሲፈናቀሉ ኖረዋል። ይሄ የሆነው ዋናው ምክንያት በፍጹም በሌለ ነገር አማሮች ጨቋኞች ናቸው፣ አማሮች በዝባዞች ናቸው፣ የብሔር ጭቆና አለ ኢትዮጵያ ውስጥ በሚል በፍጹም በሌለ ነገር ተሰብኮ የህዝቡን ህዝቡን በማሳሳት ላይ የተመሰረተ ነው። በኢትዮጵያ ውስጥ የብሔር ጭቆና ኖሮ አያውቅም። ከዚህ በፊትም በቮይስ ኦፍ አሜሪካ ለማስረዳት ሞክሬ ያለሁ፣ አሁን ወደዛ አልሄድም። እና መሰረቱ እንግዲህ የብሔር ጭቆና ኢትዮጵያ ውስጥ አለ፣ ጨቋኞቹ ደግሞ አማሮች ናቸው ከሚል አይዲዮሎጂ የመነጨ በሽታ ነው። ይሄ እኔ እንደ በሽታ ነው ማየው። ካድሬዎቹ እውነትም ማምነውበትም ላይሆን ይችላል። ብዙ ጊዜ እነኚህ ሰዎች ሲፈናቀሉ ንብረታቸው እየተወሰደ አሁን በዛ ሰሞን ምናልባት ወርም አልሞላውም በአንድ አካባቢ ክልሉ ምክትል አስተዳደር አማሮች ንብረታችሁን በሳምንት ውስጥ ሸጣችሁ ከዚህ ውጡ፣ ንብረታችሁ ካልሸጣችሁ ይወረሳል ብሎ ሕዝብ ባለበት ሰው እየሰማ በአደባባይ ይህንን የተናገራለን። ከጉራፈር የተባረሩ ሰዎች የታዘዘበት ወረቀት ቅርብ ጊዜ ፌስቡክ ላይ ተለጥፎ ነበር። እና ይሄ በግልጽ የሚሆን ነገር ነው፣ የተደበቀ ነገር አይደለም። ይሄ በእውነት በአንድ ሀገር ውስጥ ሊቀጥል አይችልም። ከፍተኛ የዓለም አቀፍ ወንጀል መሆኑን ላስረዳ እችላለሁ፣ ጥያቄው ከተነሳ። እሺ፣ ወደ ቀጣይ ጥያቄ ልሂድና ኢትዮጵያ በጎሳና በቋንቋ በመከፋፈሏ ምክንያት መጤና ነባር በመባባል ከአርባና ሀምሳ ዓመታት በፊት የቆዩ ሰዎችን ያፈናቅላሉና ኢትዮጵያ ከተደረጀችበት ቋንቋን ካማከለ ስርዓት ጋር የተያያዘ ነው ወይ ይላሉ። ይህንን የሚጠይቁት አቶ ተስፋዬ አበበ ናቸው። እርግጥ ህዝቡን በቋንቋና በብሄር መከፋፈሉ አስተዋጽኦ አላደረገም ማለት አይቻልም። ግን ማተኮር ያለብን አሁንም ባለስልጣናቱ ወይንም ደግሞ ካድሬዎቹ ያመጡት ነገር ነው። ህዝቡ በቋንቋ መከፋፈሉ በምንም አይነት አላጋጨውም። ምናልባት በወሰን በብሄር ሲካለል የወሰን ግጭት ይኖራል እንጂ ዘርን ለይቶ አማራ ነህ አንተ ስለዚህ ውጣ የተባለበት ሁኔታ የለም በመካለሉ ምክንያት። ሆኖም ግን በዚህ በኩል አስተዋጽኦ ሲያደርግ ዋናው ግን የዚህ ብሔረሰብ የአማራ ብሔረሰብ ጨቋኝ ነው፣ ባህላችን ደምስሷል፣ ቋንቋችን አጥፍቷል የሚለው ውንጀላ ነው። መፈናቀሉ ዋና ምክንያት የሆነው አፈናቃዮችም ፊት እንደተባለው ህዝቡ አይደለም፣ የመንግስት ባለስልጣናት ናቸው። እነማን እንደሆኑ እንዳውም በአካልም ይታወቃሉ። እንደውም በአካል ይታወቃሉ። ይታወቃሉ፣ በደንብ ይታወቃሉ። ከህዝቡ የሚሰወር ነገር የለም እኮ እንግዲህ ሌላ አይነት ደግሞ ማፈናቀል አለ። በብሔረሰቦች መካከል ካሄደ አይነት ግጭት ለምሳሌ ጋሊብ ሀሰን ከሶማሌ ክልል ስለተፈናቀሉ አንድ ሚሊዮን የሚጠጉ ኦሮሞዎች መፈናቀል ጥያቄ ጠይቀዋል። ያ በሁለት ብሔረሰቦች መካከል ነው። ይህንንስ እንዴት ይመለከቱታል? በምን ይፈታል ይላሉ። እርግጥ ብዙ ኦሮሞዎች ተፈናቅለዋል። ግን አፈናቃዩ አሁንም ይታወቃል። በደንብ ይታወቃል። ምናልባት እንደውም በመሪነቱ ዋናው ተዋናይ ነበረ የሚባለው ሰውዬ በስም አልጠቅስም እንጂ በደንብ ይታወቃል እና ብዙ ኦሮሞ ተፈናቅለዋል እና ኦሮሞና ሶማሌ ተስማምቶ የሚኖር ሕዝብ ነበረ። ለምንድን ነው አሁን ይሄ ነገር የመጣው? ለስንት እና ስንት ሺህ አመት ተስማምቶ ተግባብቶ የሚኖር ሕዝብ ምን አመጣው? ይሄ ይሄ እንግዲህ ሰዎች የፈጠሩት ነገር ነው እንጂ ከሕዝቡ ጋር ተያይዞ ያደገ ነገር አይደለም። በህዝብ ጥላቻ ላይ የተመሰረተ ነገር አይደለም። ከአርባ አመት በፊት ከአምሳ አመት በፊት አልሆነም። የሆነው መቼ ነው? ከሀያ ስምንት አመት ወዲህ ነው። አይዲዮሎጂው የወለደው ነው ማለት የብሔር ጭቆና የሚለው አይዲዮሎጂ የወለደው ነገር ነው። ይህንን አይዲዮሎጂ ደግሞ ስራ ላይ የሚያውሉቱ ባለስልጣናት ያመሰግናለሁ እንግዲህ መፈናቀል ወደ ከተሞችም አለ። ከመሬት ስሪቱ ጋራ ከመሬት ንግዱ ጋራ የተያያዘ ነው። ለምሳሌ ላፍቶ አካባቢ ከሀና ማርያም ስለተፈናቀሉ ሰዎች ጥያቄ ደርሶናል። ሰላም ዜዎች ፋሲል ይባላለሁ። ይሄ ለጥያቄዎች ፕሮግራም ነው ያቀርብኩት እኔ ጥያቄ ምንድነው፣ ስደታችሁ እና መስተዳድራችሁ በክረምት አሁን ያለ እግዚአብሔር ቃል እንኳን እና በሀገራችን ላይ ቤት እየፈረሰ ያለ ጉዳይ ሲጀመር ለምን እዛ ቦታ እያሰሩ እንደገና ደግሞ ካርታ ሰጥተው ፕላን ሰጥተው ውሃ ሰጥተው መብራት ሰጥተው ሁሉም ነገር ካደረጓቸው ሀያ አመት አስር አመት ከኖሩ በኋላ አሁን የሚያፈርሱባቸው ምክንያት ምንድን ነው ለቂ መወጫ ለማድረግ ነው ወይ ሰዎቹ በዚህ በክረምት አራሶች የወለዱ እናቶች ሽማግሌዎች አባቶች ልጆች ጀምረዋል ትምህርት ቤት እንኳን ሳይዘጋ እንዲህ አይነት ጭካኔ ወይ? ተመሳሳይ ቦታ ወይ ደግሞ ለነሱ የሚሆን ነገር ወይ ደግሞ በምትኩ ሌላ የሚሆን ነገር መሰጠት ሲገባው፣ በግሬደር ሰው ላይ ማፍረስ፣ አራስ ላይ ማፍረስ ይህ ተገቢ ነው ወይ? እና ይህንም ለሚቀርቡት እንግዳ እንድጠየቁልኝ ነው። ፋሲል አረጋኔ ከዋሽንግተን ዲሲ አመሰግናለሁ። ዶክተር ያዕቆብ ግን በእርግጥ እኔም አጋጥሞኛል ሰዎች የሕግ እርዳታ የጠየቁበት ጊዜ ነበረ። ከአዲስ አበባ የተፈናቀሉ ሰዎች። እርግጥ ነው ይሄ ትክክል አይደለም፣ ልክ አይደለም። የሰው ቤት አይፈርስም። ቤት እኮ ንብረት ብቻ አይደለም። ሰው ሞቶበታል፣ ሰው ተወልዶበታል። እና ከንብረትነት በላይ ያለ ነገር ነው። ለምሳሌ በደቡብ አፍሪካ ሕገ መንግስት መሰረት አንድም፣ የማንም ሰው ቤት ማፍረስ አይቻልም። የማንም ሰው ቤት ማፍረስ አይቻልም። አሜሪካም ያው እንደሚታወቀው ኢሚነንት ዶሜን በሚል በጣም አስፈላጊ ሆኖ ሌላ አማራጭ ካልተገኘ በስተቀር የሰውን ቤት ማፍረስ አይቻልም። ካሳ ሲከፈለው እንዲያውም ከፍ ያለ ካሳ እየተከፈለው ቢሆን ሌላ አማራጭ ከሌለ ብቻ ያንን የህዝብ አገልግሎት እንዲቀጥል ተብሎ ምናልባት ቤቱ ሊፈርስ ይችላል። ኢትዮጵያ ግን በእውነት በጣም የሚያሳዝን ነው። በሀገሩ እንደዚህ መንገላታት፣ እንደዚህ ፍቃድ ማየት የለበትም። የህግ ባለሙያ ነዎት፣ ከህግ አንጻር እንዴት ይታያል እነኚህ ሰዎች? ማስረጃም አለን ነው የሚሉት። መሬቱን የተመሩበት መሬት ገዝተው ኢትዮጵያ ውስጥ መሬት አይሸጥም አይለወጥም የመንግስት ነው። ነገር ግን መሬት የሚሸጥበት ሁኔታ አለ። ገዝተን ባለንብረት ሆነን አልምተን አስፈላጊውን ነገር ሁሉ መንገድ አሰርተን ውሃ አስገብተን መብራት አስገብተን ነው የሚሉት እና እንዴት ይመለከቱታል? ይሄንን ከመሬት ስሪቱ ጋር አያይዘው ከመሬት የኢትዮጵያ መሬት ፖሊሲ ጋር አያይዘው ይህንን እንግዲህ ሕግማ አለ። ማንም ሰው በንብረቱ አላግባብ ሊወሰድበት አይችልም ይላል፣ ደግሞ መሬት አይሸጥም አይለወጥም ይላል ሕጉ አለ። በሀገራችን እኮ የሕግ ችግር የለም። ሕግማ በጽሁፍ ማስረብ ማን ብሎን፣ አፈጻጸሙ ላይ መተግበሩ ላይ ነው እንጂ ሕጎችማ አሉ። እኔ አሁን ያኔ በዚህ ወደ ሰበታ አካባቢ የተፈናቀሉ ሰዎች ቢሮ የመጥተው ክሰስልን አሉ። ማንን ነው የምከስሰው ብከስ ስም ያገኛለሁ ወይ ፍርድስ ያገኛለሁ ወይ በሚል ሰዎችን ያዝናለሁ ብዬ የሸኘኋቸው፣ እነሱም ገባቸው። በእውነት ይሄ እኔ ፍርድ ክስ ብከፍት የትም እንደማይደርስ ማንም የሚያውቀው ነገር ነው። የሀገራችን የፍትህ ስርዓት የሚያውቅ ሰው ይህንን በቀላሉ ሊረዳው ይችላል። እሺ፣ ወደ ሌላ ጉዳይ ልውሰዶት። ባለፈው ሳምንት ወይንም ከዚህ ቀደም ከዚህ ቀደም ባለ ፕሮግራማችን ምሁራንን ስናወያይ ስለዚሁ ስለ ማፈናቀል የኢትዮጵያ ህገ መንግስት ሰዎች የትም ቦታ ሰርተው መኖር እንደሚችሉ አርሰውም ነግደውም የትም የኢትዮጵያ ክልል ውስጥ መኖር እንደሚችሉ እንደሚፈቅድ ነው። በሌላ በኩል ደግሞ የክልሎች ህገ መንግስት የሚባል ነገር አለ። የውይይቱ አባል የነበሩ አንደኛው ምሁር ስለ በንሻንጉል እንዲሁም ደግሞ ስለ ጋምቤላ ህገ መንግስት ገልጸውልን ነበር። እርግጠኛ ነኝ ሌሎችም ክልሎች እንዲህ አይነት ህገ መንግስት ይኖራቸዋል ብዬ ገምታለሁ። መጤ ነባር የሚልና መጥተው የሰፈሩ የሚል በሁለት የተከፈለ መብት የሚሰጥ ነው ህገ መንግስቱ። ህዝብን የማፈናቀል ምክንያቱ አማራም ይሁን ኦሮሞም ይሁን ጉራጌ የማፈናቀል ዋናው መሰረቱ ያ ህገ መንግስት ነው ይላሉ። ስለዚህ የሚነግሩን ነገር አለ። አሁን እንግዲህ ሊሆን ይችላል ያ ህገ መንግስት ህገ ወጥ ነው። ምክንያቱም የኢትዮጵያ ህገ መንግስት የዓለም አቀፍ ሰብአዊ መብት ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይትስ በአንቀጽ አስራ ሁለት ላይ ማንም ዜጋ በሀገሩ የመኖር ሀብት፣ የማፍራት የመዘዋወር መብት አለው ይላል። የኢትዮጵያ ህገ መንግስት አንቀጽ ሰላሳ ሁለት እንዲያውም ከዚያም አልፎ ይሄዳል። ማንም ኢትዮጵያዊ በሀገሩ በፈለገበት መኖር ይችላል ሀብት ሊያፈራ ይችላል ይሉና እንደዚሁም በፈቃድ ኢትዮጵያ ውስጥ ለገባ ለውጭ ሀገር ዜጋ እንዲሁ ተመሳሳይ መብት አለው ይላል እና ይሄ ህግ ይሄ መብት በዓለም ደረጃ የታወቀ ነገር ነው። እንዲያውም ማንም ሰው ከተወለደበት ቦታ ከተወለደበት አካባቢ አለፈቃዱ ሊነቀል አይችልም በዘሩ ምክንያት በሚናገረው ቋንቋ ምክንያት ማፈናቀል ከባድ ያለም አቀፍ ወንጀል ነው እና ምናልባት እንደውም ከዛም የዘለለ በአማሮች ላይ የተፈጸመው ከዛም የዘለለ የዘር ማጥፋት ወንጀል የምንለው እንችል ይሆናል። ግን ለማጠቃለያ ይህንን ኢትዮጵያ ውስጥ የሚካሄደውን የሕዝብ መፈናቀል በተመለከተ እንግዲህ አዲስ ጠቅላይ ሚኒስትር ከመጡ ወደ ሀገሪቱ አንድ ሁለት ወር ከሳምንት በላይ ሆኖታል። አዎንታዊ የሆኑ ለውጦችን እያደረጉ እንደሆኑ የፖለቲካ ገምጋሚዎች ይናገራሉ። ይህንን የህዝብ መፈናቀልን በተመለከተ በሌላ በኩል ምንም አልተናገሩም የሚል ስሞታም ከያቅጣጫው ይሰማል። በተለይ አንድ ሚሊዮን የሚሆን ህዝብ ከኦሮሚያ ተፈናቅሎ ሜዳ ላይ ባለበት ሁኔታ ምንም የተናገሩት የለም የሚል ች ከኦሮሞ ፖለቲካ ታጋዮች በተለይ ሂስ ሲቀርብባቸው ይሰማል። ምን ምክር ይሰጧቸዋል? እርስዎ ምን መደረግ አለበት? በምን ሁኔታ ነው ይሄ ነገር እልባት ሊኖረውና ኢትዮጵያውያን በያሉበት መብታቸው ተከብሮ ሊኖሩ የሚችሉት? እንዴት ሊያስተካክሉ ይችላሉ? ጠቅላይ ሚኒስትር አብይ አህመድ በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲና የፍትህ ጮራ ተስፋ ተንጸባርቋል። ተስፋ ነው ምለው እስካሁን ድረስ ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢው የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችን አጨልሞታል። ከነኚህ ከነጻነት ከዴሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጽንዖት ሰጥተው እንዲከታተሉት የሚገባ ነገር ነው። ዞሮ ዞሮ እኔ በእውነት ክፉ እንዲነካቸው አልፈልግም። ግን ዞሮ ዞሮ እሳቸውንም ሊነካ ይችላል። እንዳውም እኮ በሩዋንዳ ፍርድ ቤት ብዙም ጊዜ የምንከሳቸው የነበሩ ሰዎች ዜጎቹን ያባረሩ፣ አካባቢያቸው ያፈናቀሉ ሰዎች ናቸው እና በዚህ ድርጊት ጠቅላይ ሚኒስትሩም ተከሰው ነበር። እንዳውም ጠቅላይ ሚኒስትሩ ፍርድ ቤት ያቀረብኩት እኔ ራሴው ነበር። ያንደት የእኔ ተራ ነበር ጥፋተኛነህ አይደለህም ብሎ በሚጠየቅበት ጊዜ እኔ ነበርኩ ፍርድ ቤት የቀረብኩት እና ጠቅላይ ሚኒስትሩ ክፉ አይንካቸው፣ ጥሩ ጀምረዋል። ግን በዚህ ነገር ላይ ከፍተኛ አጽንኦት ሰጥቶ የሚከታተሉት ነገር ነው። ነገ ወደ እሳቸውም ሊመጣ ይችላል። ይርጋ የለውም ዘላለማዊ ነው። ይሄ ወንጀል ዘላለማዊ ነው የሚሆነው። በሌላው በኩል ደግሞ ይህንን ወንጀል የፈጸሙ ሰዎች መታወቅ አለባቸው። በፍርድ ቤት የሚሆን ወይንም በእርቅ ጉባኤ እንደ ደቡብ አፍሪካ በእርቅ ጉባኤ የሚሆን ወይንም ደግሞ እንደ ሩዋንዳ ጋቻቻ በሚል በባህላዊ የፍትህ ስርዓት መጣራት አለበት። ዋናው ነገር ተጠያቂው ማን ነው የሚለው ነው እንጂ ቅጣቱ አይደለም። በኢትዮጵያ ግን ይሄ ተጠያቂነት ዓለም ማስፈል ነግሷል ማለት ይቻላል ኢምፒዩኒቲ በኢትዮጵያ ውስጥ ነግሷል። የቆየ ነው ይሄ። ማንም ባለስልጣን ለሰራ ወንጀል ተጠያቂ ሆኖ አያውቅም። በዘጠና ሰባት ሁለት መቶ ሰዎች በአንድ ቀን ተገደሉ። አቶ መለስ በሚያዘው ወታደር በነበረበት ጊዜ ሁለት መቶ ሰዎች ተገደሉ። አንድም ሰው ተጠያቂ ሆኖ አልቀረበም። ተጠያቂነት ማስፈን በጣም አስፈላጊ ነገር ነው። ዓለም አቀፍ ፍርድ ቤቶች ሄግም፣ ይሁን ወይንም የሩዋንዳው ዋናው ዓላማቸው ተጠያቂነት ማስፈን ነበረ እንጂ ቅጣት አልነበረ። አሁንም ኢትዮጵያ ውስጥ ወንጀል የሰሩ እነማን ናቸው ተብሎ መታወቅ አለበት። ይቅርታ ጠይቀው ከቅጣት ሊድኑ ይችላሉ ቅጣቱ ሊቀርም ይችላል። ዶክተር ያዕቆብ ኃይለማርያም ለሰጡኝ ሰፊ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው። እሺ፣ እኔም አመሰግናለሁ።